Que economiu alem. የኢትዮጵያ መንግስት በስምንት ወራት ከኤሌክትሪክ ሽያጭ 123 ሚሊዮን ዶላር ወይም ደግሞ 26 ቢሊዮን ብር ማግኘቱን አስታውቋል። ገቢው አገሪቱ ለጎረቤቶቿ ኬንያ፣ ጅቡቲና ሱዳን ከሸጠችው የኤሌክትሪክ ኃይል ያገኘችውንም ይጨምራል። የውሃ መስኖና ኤሌክትሪክ ሚኒስትሩ አቶ ሞቱማ መቃሳ ለተወካዮች ምክር ቤት ባቀረቡት ዘገባ መስሪያ ቤታቸው ያስገኘው ገቢ የእቅዱን 82 በመቶ እንደሆነ ተናግረዋል። አቶ ብዙነህ ቶልቻ የውሃ መስኖና ኤሌክትሪክ ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። ስምንት ወራት ውስጥ የኤሌክትሪክ ሽያጭ የተካሄደው ለጅቡቲ በዋናነት ለኬንያ የድንበር ከተማ ላይ ያለ እንደዚሁም ለሱዳን ነው ሽያጩ የተካሄደው። እና ከዚህ ከተካሄደው ሽያጭ ላይ ከኤክስፖርቱ ብቻ ኤክስፖርት ከተደረገው ላይ የተገኘው ወደ አስር ሚሊዮን አራት መቶ አርባ ሶስት ሺ ሰባት መቶ ሁለት መቶ ዘጠና አራት ዶላር ነው ይሄ ከስምንት ወሩ ከተያዙ አፈጻጸም ላይ ነው የሰማኒያ ሁለት ፐርሰንት በአጠቃላይ ወደ ውጭ ከሚላከው በአመቱ የአጠቃላይ የሀገር ውስጡንም የውጩንም ጨምሮ ሊሰበሰብ የሚችለው ገቢ ወደ አምስት ቢሊዮን ብር ነው የሚሆነው እና ከዚህ ላይ ወደ ሀያ ፐርሰንቱ ኤክስፖርት ከሚደረገው ላይ ይገኛል ተብሎ ታሰብ ነው አገር ውስጥም የኤሌክትሪክ አቅርቦት ላይ ችግር እንዳለ ይደመጣል። በአንድ በኩል ደግሞ ኢትዮጵያ ለውጭ ለጎረቤት ሀገራት የኤሌክትሪክ ትሸጣለች። ይህን ልዩነት እንዴት ነው የምታስታርቁት? አገር ውስጥ ያሉት ችግሮች እንዴት ነው የሚፈቱት? ያው የኤሌክትሪክ መቆራረጥ ሁኔታ አለ። ይሄ የሚካድ አይደለም። ዞሮ ዞሮ ግን ይህ የኤሌክትሪክ መቆራረጡ ሁኔታ የሚከሰተው በዋናነት ከያ መስመሮች የቆይታ ጊዜያቸው ወይም የአገልግሎት ጊዜያቸው ረዥም መሆኑ ነው። ይህንንም ለመፍታት መንግስት ትኩረት ሰጥቶት የማሻሻያ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። የማሻሻያ ስራዎች ውስጥም የተጨማሪ መስመር የማከፋፈያ መስመር ዝርጋታ፣ እንደዚሁም የደጋፊ ትራንስፎርመሮች የመጨመር ስራዎች እየተሰሩ ነው እና በዚህ ሂደት ውስጥ አሁን ባለው ሁኔታ ከፍተኛ መሻሻልም እየመጣ ያለበት ሁኔታ ነው ያለው። ከሀይል ሽያጩ ጋራ ተያይዞ ያው በዋናነት ለሀገር ውስጥ ነው ቅድሚያ የሚሰጠው ነገር ግን በሀገር ውስጥ የሀይል ፍላጎቱ አነስተኛ በሚሆንበት ጊዜ እነዚህ ለሱዳንም፣ ለኬንያ የተወሰነ የድንበር ከተሞች አሉ፣ እንደዚሁም ለጅቡቲ ሽያጭው የሚካሄድበት ሁኔታ ነው ያለው እና ከፍተኛ የሀይል ፍላጎት በሀገር ውስጥ በማይኖርበት ወቅት ነው የሚካሄደው። ይሄውም ምናልባት በምሽት አካባቢ ባለበት ሁኔታ እንደ ሀገር ከፍተኛ የሀይል ፍላጎት የማያስፈልግበት ወቅት ነው እና በዚያን ጊዜ ቀደም ለጠቀስኳቸው ሀገሮች እንደ ፍላጎታቸው ሽያጭ የሚካሄድበት ሁኔታ ነው ያለው። የኢትዮጵያ መንግስት ከውሃ እንፋሎትና ነፋስ የኤሌክትሪክ ኃይል በማመንጨት ለአካባቢው ሀገራት ለመሸጥ ካቀደ ሰነባብቷል። ለኬንያና ታንዛኒያ ለእያንዳንዳቸው 400 ሜጋዋት የኤሌክትሪክ ኃይል ለማቅረብ ውል ገብቷልም። የሀገር ውስጥ ፍላጎቱንም ይሁን የኤሌክትሪክ ኃይል የመሸጥ እቅዱን ለማሳካት የኃይል ማመንጫ ግንባታዎች ተጀምረዋል። መጀመሪያ የእድገትና ትራንስፎርሜሽን እቅድ ዘመንና ከዛ በፊት በርካታ የኃይል ማመንጫዎች በተለይም ከውሃ ከነፋስ በዚሁም በተወሰነ ደረጃ ከጂኦተርማል የተገነቡበት ሁኔታ እና በመገንባት ላይም ያሉበት ሁኔታ ነው ያለው። እንግዲህ ከዚህ አንጻር በጂፒፒ አንድ ውስጥ የተጠናቀቁት እንደ ግቤ ሶስት አንድ ሺ ሶስት መቶ ሰባ ሜጋዋት አሁን ካለው የውሃ ችግር በሙሉ አቅሙ ኤሌክትሪክ ማመንጨት አይጀምርም። ከፍተኛ ኤሌክትሪክ የማመንጨት አቅም ያለው ኦልሬዲ እሱ ተጠናቋል። ገናሌ ዳዋ ሁለት መቶ ሀምሳ አራት ሜጋዋት በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ይጠናቀቃል ተብሎ ነው የሚገመተው። እንደዚሁም ከረፒ ከቆሻሻ ኤሌክትሪክ ኃይል ማመንጫ ወደ ሀምሳ ሜጋዋት የሚጠናቀቅበት ደረጃ ላይ ነው በአሁኑ ወቅት ያለው። ከዚህ ባሻገርም በሁለተኛ የእድገትና ትራንስፎርሜሽን እቅድ ዘመን እስከ አስራ ሰባት ያለውን የኤሌክትሪክ ሀይል የማመንጨት አቅምን ወደ አስራ ሰባት ሺ ሶስት መቶ አርባ ሰባት ሜጋዋት ለማድረስ በእቅድ ደረጃ ተይዞ እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ይህንን የሀይል የኤሌክትሪክ የማመንጨት አቅምን የምንፈጥረው በዋናነት አንበሳ ድርሻ ይዞ ከውሃ ወይም የሃይድሮ ፓወሩ ሲሆን፣ በሁለተኛ ደረጃ የንፋስና የጂኦተርማል እንደዚሁም አራተኛ ደረጃ ደግሞ ሃይድራንም ኤሌክትሪክ ለማመንጨት እቅድ የተያዘበት ሁኔታና ወደ ስራ ለመግባት በዋናነት የሁለት ሺ ስምንት የሁለተኛው የእድገትና ትራንስፎርሜሽን ዝግጅት አመትም ከመሆኑ ጋር ተያይዞ ዝግጅቶች እየተደረጉ እና ስራዎች የተጀመሩበት ሁኔታ ነው ያለው እና በአጠቃላይ በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን መጨረሻ ላይ ከአሁን በፊት በተገነቡትም አዲስ በሚገነቡትም በአጠቃላይ ኤሌክትሪክ የማመንጨት አቅማችን ወደ አስራ ሰባት ሺ ሶስት መቶ አርባ ሰባት ሜጋዋት ይደርሳል። በኦሞ ወንዝ ግርጌ በ1.8 ቢሊዮን ዶላር ወጪ የተገነባውና ና 1870 ሜጋዋት ያመነጫል ተብሎ የነበረው የግልገል ጊቤ 3 የኃይል ማመንጫ በኢትዮጵያ መንግስት የእድገትና ለውጥ እቅድ ዘመን ታቅደው ከነበሩት መካከል አንዱ ነው። ከግልገል ጊቤ 3 የሚገኘው ኃይል ግማሽ ያህሉ ለሀገር ውስጥ ፍጆታ የታቀደ ሲሆን፣ ቀሪው ለጎረቤት ሀገራት ሊሸጥ የታሰበ ነበር። ከዚህም ውስጥ 500 ሜጋዋት ለኬንያ፣ 200 ሜጋዋት ለሱዳን እና 200 ሜጋዋት ለጅቡቲ ይጠቀሳል። የኢትዮጵያ መንግስት ከውጭ ሀገራት በተገኘ ብድር በመጀመሪያው የእድገትና ለውጥ እቅዱ እገነባለሁ ካላቸው የኃይል ማመንጫዎች መካከል የተጠናቀቀው ይህ የግልገል ጊቤ ሶስት ብቻ ነው። አቶ ብዙነህ ቶልቻ በዋናነት በእቅድ ዘመኑ ይጠናቀቃል ተብሎ ተያዞት የኃይል ማመንጫዎች ያው አፈጻጸማቸው ጥሩ ነው። ከዚህ አንጻር የጊቤ ሶስት አንድ ሺ ስምንት መቶ ሰባ ሜጋዋት የኤሌክትሪክ ማመንጫ አቅም ያለው እሱ ኦልሬዲ የተጠናቀቀበት ሁኔታ ነው ያለው። ከዛ ባሻገር ሌሎቹ ከማጠናቀቅ አኳያ አንድም ያው ከመፈጸም ጋራ ተያይዞ የነበሩት አቅም ስምምነቶች እና እንደዚሁም ያልተገመቱ ቴክኒካል ስራዎቹ ጋራ ያልተገመቱ ቴክኒካል የሆኑ ችግሮች በመከሰታቸው የፕሮጀክቶቹን የአፈሳሰን ጊዜ ሊያራዝሙ የሳለበት ሁኔታ ነው የነበረው። አሁን በሀገሪቱ የተከሰተው የዝናብ እጥረት ወይም ድርቁ በዚህ የኤሌክትሪክ ኃይል የማመንጨት አቅም ላይ ያሳደረው ተጽዕኖ ምን ያክል የከፋ ነው? ኦኬ እንግዲህ ግቤ ሶስት የኤሌክትሪክ ኃይል ማመንጫ ማመንጨት ጀምሯል እና ወደ ስድስት መቶ ሜጋዋት አካባቢ እያመነጨ ነው በዚህ ሰዓት ባለበት ሁኔታ ማለት ነው። እንደውም በዝናቡ ችግር ምክንያት በሌሎቹ ግድቦቻችን ላይ የተከሰተውን የውሃ እጥረት ማመንጨት የሚገባቸውን የሀይል መጠን የዚህ የግቤ ሶስት ኤሌክትሪክ ሀይል ማመንጫ ማመንጨት በመጀመሩ ነው ያንን ያካካሰልን። ከዛ ባሻገር በሌሎች ግድቦቻችን ላይ ከዚህ ከዝናብ እጥረት ጋር ተያይዞ ው የሀይልን የማመንጨት አቅም የመቀነስ ደረጃ የተደረሰባቸው ሁኔታዎች አሉ። ከነዚህም እንደ ሙሉ ለሙሉ ማመንጨት ባያቆሙም ሀይል ግን የሚያመለጩት የሀይል መጠን እጅግ በጣም ዝቅተኛ የሆነበት ሁኔታ ለምሳሌ እንደ ተከዜ ሶስት መቶ ሜጋዋት ማመንጨት ሲገባው በጣም አነስተኛ የኤሌክትሪክ ሀይል እያመነጨ ያለበት ሁኔታ ነው ያለው። አመርቲ ነሼ ዘጠና ሰባት ሜጋዋት ማመንጨት ሲገባት ይሄ ሙሉ ለሙሉ ካለው የውሃ ችግር ምክንያት ማመንጨት የቆመበት ሁኔታ ነው ያለው እና በሌሎችም ግድቦች ላይ ከውሃው እጥረት ጋራ ተያይዘው የማመንጨት አቅማቸውን የቀነሰበት ሁኔታ አለ። በአጠቃላይ ግን እንደ ሀገር አሁን ባለንበት ሁኔታ የሚያስፈልገንን የሀይል መጠን የግቤ ሶስት የኤሌክትሪክ ሀይል ማመንጫ ማመንጨት በመጀመሩ በሌሎቹ ግድቦች ላይ የተከሰተውን የውሃ እጥረትና የሀይል የማመንጨት አቅም መቀነስ ማካካስ የተቻለበትን ሁኔታ የፈጠረበት ሁኔታ ነው። አዲስ አበባን ጨምሮ በኢትዮጵያ ከተሞች የኤሌክትሪክ ኃይል መቆራረጥ የዜጎችን የዕለት ተዕለት ኑሮ እያስተጓጎለ ነው የሚል ሮሮ ይደመጣል። ሮሮ ግን ከዕለት ተዕለት ሲባባስ እንጂ መፍትሄ ሲያገኝ አልታየም። ከኢትዮጵያ ወደ ጅቡቲ የተዘረጋው የባቡር አገልግሎት የሚፈለገውን ኃይል ማቅረብ ባለመቻሉ የድንጋይ ከሰል በአማራጭነት ለመጠቀም ተገዷል። የኢትዮጵያ መንግስት በዓለም ገበያ በቦንድ ሽያጭና ከዓለም ባንክ ባገኛቸው ብድሮች አማካኝነት በአዲስ አበባ፣ አዳማ፣ ሐዋሳና መቅሌን በመሳሰሉ ከተሞች የኢንዱ ኢንዱስትሪ ፓርኮች እየገነባ መሆኑን አስታውቋል። የማምረቻ ፓርኮቹ የሚፈልጉትን ከፍ ያለ የኃይል መጠን አገሪቱ ማቅረብ ስለመቻሏ ግን አሁንም ጥያቄዎች አሉ።